የአስቸኳይ ጊዜ አዋጁ ለአራት ወራት እንዲራዘም የህዝብ ተወካዮች ምክር ቤት ወሰነ። የኢትዮጵያ መሪዎች የአዋጁን መራዘም አስፈላጊ የሚያደርጉ ምክንያቶች እንዳሉ ሲገልጹ ቆይተዋል። እስክንድር ፍሬው ተከታዩን ዝርዝር ይዟል። ለስድስት ወራት በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ለአራት ወራት እንዲራዘም የህዝብ ተወካዮች ምክር ቤት የወሰነው ዛሬ ባካሄደው መደበኛ ስብሰባ ነው። በዚሁ ስብሰባ ላይ የተገኙት የኮማንድ ፖስቱ ጽፈት ቤት ኃላፊና የመከላከያ ሚኒስትር ሲራጅ ፈጌሳ አዋጁ እንዲራዘም ያስፈለገበትን ምክንያት ማብራራታቸው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ተጠቅሷል። እንዲራዘም ያስፈለገው ባለፉት ስድስት ወራት የተገኘውን አንጻራዊ ሰላምና መረጋጋት ወደማይቀለበስበት ደረጃ ለማድረስና በአገሪቱ አንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን ለመቆጣጠር መሆኑን ነው ሚኒስትሩ ያስረዱት። አንደኛው መሰረታዊ ምክንያት በአንዳንድ ክልሎች መካከል ያሉት አለመግባባቶችና ግጭቶችን ጸረ ሰላም ኃይሎች ወደ ሁከትና ብጥብጥ በመቀየር ሕዝቦች መካከል የነበረውን ተቻችሎ የመኖር የአብሮነት ስሜት በመቀየርና በሕዝቦች መካከል ቅራኔ እና አለመግባባት እንዲፈጠር በማድረግ ይህን ሁከትና ብጥብጥ ለማስቀጠል የሚፈልጉ ኃይሎች መኖራቸው አንዱ ምክንያት ነው። ሌላው በአንዳንድ አካባቢዎች በጽሁፍ መልክ ይህን ሁከትና ብጥብጥ ለማስቀጠል በጽሁፍ መልክ የተዘጋጁ የሚበተኑ የቅስቀሳ ጽሁፎች መኖራቸው ከዚህ በተጨማሪውም በህዝብ ውስጥ ሁከትና ሽብር ለማስቀጠል የህድራጁ የህቡ አደረጃጀቶች ሙሉ በሙሉ በቁጥር ስር አለማዋላቸው ሌላው መሰረታዊ ምክንያት ነው። ህብረተሰቡ አዋጁ እንዲቀጥል ያለው ፍላጎት ከግምት መግባቱንም ጠቅሰዋል። ምክር ቤቱም የአስቸኳይ ጊዜ ማራዘሚያ አዋጁን ከመረመረ በኋላ በሙሉ ድምፅ ማጽደቁ በዘገባው ተመልክቷል። በኢትዮጵያ ህገ መንግስት አንቀጽ 93 መሰረት አንድን የአስቸኳይ ጊዜ አዋጅ ለማራዘም የምክር ቤቱ አባላት ሁለት ሶስተኛ ድምፅ ያስፈልጋል። የኢትዮጵያ መሪዎች የአስቸኳይ ጊዜ አዋጁን መራዘም የሚጠይቁ ጉዳዮች መኖራቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ለፓርላማ አባላት እንዳሉት በተለይ የሀገሪቱ የጸጥታ አካላት በአንድ እዝ ተቀናጅተው እንዲሰሩ የሚጠይቁ ክስተቶች ሙሉ በሙሉ አልተወገዱም። ክስተቶች ካሏቸው ውስጥም በምሳሌነት የጠቀሷቸው ነበሩ። አንዳንድ ቦታዎች የሚታዩ ግጭቶች፣ በአውራ ጎዳናዎች መኪና አስቁሙ መዝረፍና መስታወቶችን የመስበር በጥቂት ቦታዎች ብን ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎልና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦችና ድርጅቶች ቅጥር ግቢ ውስጥ የሚፈነዱ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱን ቢሆን ከሕዝባችን ጋራ ተጨማሪ ውይይት በማካሄድና በተግባር እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በሕዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል። መስከረም 28 2009 የወጣው የአስቸኳይ ጊዜ አዋጅ የቆይታ ጊዜ የሚጠናቀቀው ከአንድ ሳምንት በኋላ ነበር። አንድ ሳምንት እየቀረውም ነው። ለተጨማሪ አራት ወራት የተራዘመው አዋጁ ለአራት ወራት የተራዘመው ደግሞ በአስቸኳይ ጊዜ አዋጁ ከተጠቀሱት ክልከላዎች የተወሰኑት በተነሱበት ሁኔታ ነው። ይህ ሁኔታ ከአዋጁ ለአራት ወራት መራዘም ጋር እንዴት እንደሚታረቅ የተጠየቁት የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ተከታዩን መልሰዋል መመሪያ ቁጥር ሶስት ሲወጣም ከተቀመጡት ክልክላዎች ሁለት ብቻ ናቸው የተነሱት የተቀሩት ክልክላዎች እንዳሉ ነው ያሉት ክፍል አንድ ላይ በመመሪያ ቁጥር አንድ በህዝቦች መካከል ውከትና በጥብጥ ማስነሳት አይቻልም ከአሸባሪዎች ጋር መገናኘት አይቻልም ህገወጥ ሰልፍ የአደባባይ ስብሰባ የሚሉት እነህ በሙሉ እዛ ውስጥ የተቀመጡት ክልክላዎች በሙሉ እንዳሉ ነው ያሉት ተፈጻሚነታቸው የሚቀጥል ነው የሚሆን በመመሪያ ቁጥር ሶስት በዋነኛነት የተነሳው ነገር ቢኖር የሚወሰዱት እርምጃዎች ናቸው የተነሱት። የሚወሰዱት እርምጃዎች የተነሱበት ምክንያት ደግሞ አሁን እነኛን ክልከላዎች በተደራጀ መልኩ በዛ መልክ የተደራጀ ለቁጥጥር አስቸጋሪ በሆነ መልኩ በመደበኛው በህግ አግባብ ለመሄድ አስቸጋሪ በሚሆን መልኩ የሚፈጸሙ ድርጊቶች አይኖሩም የሚል ግምገማና ታሳቢ ስረት ተወሰደ ነው። በአስቸኳይ ጊዜ አዋጁ የስድስት ወራት ቆይታ 26130 ተጠርጣሪዎች በቁጥጥር ስር ውለው እንደነበር ተጠቅሷል። ከኦሮሚያ አማራና ደቡብ ክልሎች እንደዚሁም ከአዲስ አበባ ከተማ በቁጥጥር ስር ከዋሉት ከእነዚሁ ተጠርጣሪዎች 475ቱ በምክር መለቀቃቸውም ተጠቁሟል። 4996ቱ ደግሞ ለሕግ የሚቀርቡ ሆነው በመለየታቸው በዚያው ልክ እየተስተናገዱ መሆኑን የተገለጸው 2659 ተጠርጣሪዎች ተሃድሶ ወስደው መለቀቃቸውን የአስቸኳይ ጊዜ የአዋጅ አዋጅ መርማሪ ቦርድ ማረጋገጡም ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ